ባሳለፍነው ቅዳሜ ምሽት የአፍሪቃ ህብረት የሰላምና ጸጥታ ምክር ቤት በቡሩንዲ ቀውስ ተጠያቂዎች ናቸው ያላቸው አካላት ላይ የማዕቀብ ውሳኔ አስተላልፏል። ማዕቀቡ የጉዞ እገዳና ንብረት እንዳይንቀሳቀስ የሚያደርግ መሆኑ ተገልጧል። በአገሪቱ ፕሬዚዳንት ፒየር ንኩሩንዚዛ ደጋፊዎችና ባላንጣዎች መካከል ካለፉት ጥቂት ወራት አንስቶ ተደጋጋሚ ግጭት ተከስቷል። የግጭቱ መንስኤ ሚያዝያ ወር ውስጥ ፕሬዚዳንት ፒየር ንኩሩንዚዛ ከሀገሪቱ ህገ መንግስት በተቃራኒ ለሶስተኛ ተከታታይ የፕሬዝዳንትነት ዘመን እወዳደራለሁ ማለታቸውን ተከትሎ ነው። የዓለም አቀፍ የቀውስ ተመልካች ቡድን ባልደረባ ቲየር ቪርኮላን የማዕቀቡን ዋነኛ ዓላማ ለዶቼቬሌ አብራርቷል። ማዕቀቡ የተጣለው መንግስት ወደ ውይይት ጠረጴዛው እንዲመጣ ለማስገደድ ታስቦ ነው። በአፍሪቃ ህብረት ውሳኔ መሰረት ውይይቱን ከቡሩንዲ ውጪ በአዲስ አበባ ወይንም በካምፓላ ለማስጀመር ታስበዋል። የቡሩንዲ ውጭ ጉዳይ ሚኒስትር አላይን አይሜ ኒያሜትዌ ለውይይት ዝግጁ መሆናቸውን አስታውቋል። ሆኖም የመንግስት ተወካዮች ከተቃዋሚዎች ጋር የሚነጋገሩበትን ቦታ መምረጡን በተመለከተ ግን ልንነጋገርበት ይገባል ብሏል። ሚኒስትሩ ከራዲዮ ፍራንስ ኢንተርናሽናል ጋር ባደረጉት ቃለ መጠይቅ የአፍሪቃ ህብረት የማዕቀብ ውሳኔ ላይ የደረሰው በራሱ ተነሳሽነት አይደለም ብሏል። በእርግጥም ቀደም ብሎ ማለትም ከዛሬ ሶስት ሳምንት በፊት የአውሮፓ ህብረት በአራት ሰዎች ላይ የጉዞና የገንዘብ ማዕቀብ አድርጓል። በቡሩንዲ ግጭት ከተቀሰቀሰበት ጊዜ አንስቶ የተገደሉት ሰዎች ቁጥር ከ140 በላይ መሆኑ ተዘግቧል። በመዲናይቱ ቡጁምብራ በአውራ ጎዳናዎች ላይ የተዘረጉ አስክሪኖችን በየቀኑ መመልከት የተለመደ መሆኑም ተገልጧል። ባለፉት ሳምንታት ውስጥ የፕሬዝዳንቱ ታማኞችና ታዋቂ የመንግስት ባለስልጣኖች ላይ ኢላማ ያደረገ ተደጋጋሚ ጥቃት መሰንዘሩ ተዘግቧል። ባለፈው አርብ ደግሞ የጸረ ሙስና ተሟጋቿና የተቃዋሚ ፖለቲከኛ ሻርሎቴ ሙጓኔዛ ድንገት መጥፋታቸው ከተነገረ ከአንድ ቀን በኋላ ሞተው ተገኝቷል። ኬንያዊው የደህንነት ባለሙያ ሰሚዩ ወሬጋ የአፍሪካ ህብረት የጣለው ማዕቀብ ፍሬያማ ሊሆን እንደሚችል ይሰማቸዋል። የአፍሪካ ህብረት የመረጥኩት ይህን መንገድ ነው ብሎ ከወሰነ እና አባል አገራቱም ውሳኔውን ተግባራዊ ለማድረግ ቆራት ከሆኑ በርካታ ውጤቶችን እንመለከታለን። በኡጋንዳው ፕሬዚዳንት ዮሪ ሙሴቬኒ መሪነት የቡሩንዲን ቀውስ በተመለከተ ተደጋጋሚ ውይይት ተደርጓል። ሆኖም አባል ሀገራቱ የተለያየ አቋም በማራመዳቸው እስካሁን ድረስ ውጤት አልባ ሆነው ቆይቷል። ዓለም አቀፍ ተንታኞች ቡሩንዲን በተመለከተ አንዳንድ የአፍሪካ ህብረት አባል ሀገራት በሁለት ተከፍሏል ይላሉ። በአንድ ወገን ራሷ ቡሩንዲን ጨምሮ ታንዛኒያና ኬንያ ሲገኙ በሌላኛው ወገን ሩዋንዳና ኡጋንዳ በጋራ ተሰልፈዋል ሲሉ ተንታኞች ያብራራሉ። በቡሩንዲ አመጻው አሁንም እንዳልተቋረጠ ይነገራል። ሆኖም የአፍሪቃ ህብረት ልዩ ሰላም አስከባሪ ተልእኮ በአሁኑ ወቅት ወደ ቡሩንዲ መላኩ አስፈላጊ አለመሆኑ ተጠቅሷል። በአሁኑ ወቅት በቡሩንዲ የአመፃው ተግባር በአነስተኛ ደረጃ ነው የሚፈጸመው፣ እናም የእርስ በርስ ጦርነት የሚባል አይነት ግጭት አይደለም። የአፍሪቃ ህብረት ወደ ቡሩንዲ የሚላክ ልዩ ሰላም አስከባሪ ቡድን መዘጋጀት እንደሚገባው ግን ጥሪ አስተላልፏል። በቡሩንዲ ግጭቱ ወደ ከፋ ደረጃ የሚሸጋገር ከሆነ ልዩ ኃይሉ በፍጥነት ተግባሩን ይጀምራልም ተብሏል። የቡሩንዲ ቀውሱን በተመለከተ ከወራት በፊት ድምጹን ያሰማው የአፍሪቃ ህብረት የአሁኑ የማዕቀብ ውሳኔ ላይ ደረሰው በቡሩንዲ መንግስት ተስፋ በመቁረጡ የተነሳ እንደሆነ ተገልጧል።